አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የማርኮን በፈረንሳይ መመረጥ በአፍሪቃ ላይ የሚኖረው አንደምታ፣ ከቦኮሃራም እገታ ነፃ የወጡ ሴት ተማሪዎች ሁኔታ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የብሪታንያ የስርጭት ኮርፖሬሽን ቢቢሲ ድረገጽ ላይ የወጣ ጽሑፍ ባለፈው እሁድ ፈረንሳይ በተካሄደው ምርጫ ኢማኑዌል ማርኮን ማሸነፋቸው ያስደሰተው አውሮፓውያንን ብቻ ሳይሆን ብዙ አፍሪቃውያንም ጭምር እንደሆነ ያወሳል። የተመራጩ ፕሬዝደንት ደጋፊዎች በመሃል ፓሪስ በሚገኘው ሉቭር ሆነው ማርኮን ወጥተው ንግግር እንዲያደርጉ ሲጠባበቁ ከአይቨሪ ኮስት እውቅ ባንዶች አንዱ መድረክ ላይ ወጥቶ ለ15 ደቂቃዎች ያህል ትልቅ የዳንስ ትርኢት እንዳሳየና በዛው የከተማ ክፍል የማይዘወተር የሙዚቃና የዳንስ ውዝዋዜ የፓሪሱን ሌሊት እንዳደባልቀው የቢቢሲ ድረገጽ ዘገባ ጠቅሷል። ይህም ተመራጩ ፕሬዚዳንት በአፍሪቃ ላይ በጎ አመለካከት እንዳላቸው ማመልከቱንና ማርኮን ያሸነፉበትን ግልጽነትና ሰፊ ዘርፍ ያለው አመለካከትን እንደሚያንጸባርቅ ዘገባው አክሏል። እንዲህ አይነቱ የአፍሪቃ ሙዚቃና ዳንስ በመሃል ሉቭር ሲታይ የተሸነፉት ጽንፈኛ ቀኝ አመለካከት ያላቸው ለፔን የባህል ወረራ አድርገው በማየት ሊዘገንናቸው እንደሚችል ዘገባው ሳይጠቅስ አላለፈም። ማርኮን በምርጫ ውድድር ወቅት በአፍሪቃ ላይ ስላላቸው ፖሊሲ ብዙም የተናገሩት ነገር አልነበረም። ምክንያቱም ስለ አፍሪቃ ማንሳቱ ለማሸነፍ የሚያስፈልጋቸው ወሳኝ ነጥብ አልነበረምና። ይሁንና በአፍሪቃ አጀንዳቸው ላይ እስላማዊ ጽንፈኝነትን መታገሉ ዐብይ ቦታ የሚይዝ ይመስላል። ማርኮን የተመረጡት ከቅርብ ዓመታት ወዲህ እስላማውያን ባደረሷቸው ጥቃቶች ምክንያት የአስቸኳይ ጊዜ አዋጅ በታወጀበት ወቅት ነው አንዳንዶቹ ጥቃቶች ከአፍሪቃ ጋር ግንኙነት ባላቸው ሰዎች የተፈጸሙ ናቸው በምርጫው ዘመቻ ወቅት በአሸባሪዎች የተጎዳችው ፈረንሳይ ብቻ እንዳልሆነች ጠቅሰው አፍሪካ በአሸባሪዎች ላይ የምታካሄደው ትግል እየጨመረ ሄዷል ብለዋል ተመራጩ ፕሬዝደንት ይህም በማሊ በቡርኪና ፋሶና በአይቨሪ ኮስት አይተነዋል ሲሉ ተመራጩ ፕሬዚደንት ማዕከላቸውን ዘገባው ጠቅሷል። ፈረንሳይ በአፍሪቃ ሳሕል ክልል አሸባሪነትን ለመዋጋት አራት ሺህ ወታደሮች መድባለች። ተመራጩ ፕሬዚደንት ታዲያ እነዚህን ወታደሮች የመመለስ እቅድ የላቸውም። ከወታደራዊ አንጻር የማርኮን ፖሊሲ ከበፊቱ የተለየ አይሆንም። ተመራጩ ፕሬዚደንት አፍሪቃ ለፈረንሳይ ንግድ በከፍተኛ ደረጃ ክፍት እንድትሆን የሚቻላቸውን ሁሉ ያደርጋሉ። ይሁንና ከአፍሪቃ ጋር የሚኖረው አጋርነት በበለጠ ጠቃሚ የሚሆነው አፍሪቃ ጠንካራ አህጉር ስትሆን ነው የሚል እምነት እንዳላቸው ዘገባው ያወሳል። ፈረንሳይ ለውጭ እርዳታ ከምታወጣው ገንዘብ አብዛኛው ለአፍሪቃ እንደሚሆን፣ ከአጠቃላይ የፈረንሳይ ገቢ 07 ከመቶውን ለአፍሪካ እንደሚመድቡ ጠቁመዋል። ከዲሞክራሲ አንጻር ደግሞ ከአፍሪቃ ህብረትና ከክልላዊ ድርጅቶች ጋር በመስራት በመላ አፍሪቃ መሰረታዊ ዲሞክራሲያዊ መተክሎች እንዲከበሩ እንደሚሰሩ ግልጽ አድርገዋል። ይሁንና ከሳቸው በፊት የነበሩት መሪዎች ተመሳሳይ ቃል ገብተው ሳይሳካላቸው የቀረ ሲሆን እሳቸው እንዴት በተግባር ላይ ሊያውሉት ይችላሉ? በማለት የቢቢሲ ድረገጽ ላይ የወጣው ጽሑፍ ጥያቄ አቅርቧል። ኢሚግሬሽንን በሚመለከት ደግሞ በተመራጩ ፕሬዚደንትና በተሸነፉት ሌፔን መካከል ያለው ልዩነት ሌፔን አፍሪቃውያንን የሚወዱት እዛው በአህጉራቸው እስከሆኑ ድረስ ነው። ማርኮን ግን ለፈረንሳይ አስፈላጊ እስከሆነ ድረስ የኢሚግሬሽን ፖሊሲን የሚደግፉ መሆናቸው ነው። በሌላ አነጋገር ተመራጩ ፕሬዝደንት የውጭ ሀገራት ተማሪዎችና ክህሎት ያላቸው ሰዎች ወደ ፈረንሳይ እንዲገቡ እንደሚያበረታቱ ተናግረዋል ይላል የቢቢሲ ድረገጽ ላይ የወጣው ጽሑፍ። አፍሪካን ውስጥ ድረገጽ ላይ የወጣ ጽሁፍ ደግሞ ናይጀሪያ ውስጥ ባለፈው ሳምንት ማብቂያ ላይ ከቦኮ ሐራም እገታ ነጻ የወጡት ሰማንያ ሁለት ሴቶች ተማሪዎችን መልሶ ለማቋቋም ጥረት እየተደረገ መሆኑን የናይጀሪያ ሴቶች ጉዳይና የማኅበረሰባዊ እድገት ሚኒስትር አይሻ አልሐሰን ገልጸዋል። ከሦስት ዓመታት በፊት በቦኮ ሐራም የተጠለፉት ተማሪዎች ከቀዳማዊቷ እመቤት አይሻ ቡሃሪ ጋር በመዲናዋ ተገናኝተዋል። ከዚያ በኋላ ታዲያ ታግቶ የነበሩት ተማሪዎች ሕክምና ተደርጎላቸው ደህና መሆናቸው ከተረጋገጠ በኋላ ወደ እኛ ይመለሳሉ። የመልሶ ማቋቋምና ከሕብረተሰቡ ጋር እንዲዋሃዱ የማድረግ ፕሮግራም ይጀመራል ሲሉ አይሻ አልሐሰን ገልጸዋል። እነሱን የማሰልጠንና ወደ ትምህርት ቤት ለመመለስ እንዲችሉ ማድረግ ግዴታችን ነው ብለዋል። አምና ጥቅምት ወር ላይ በቦኮ ሐራምና በናይጄሪያ መንግስት እንዲሁም በሌሎች አጋሮች መካከል በተደረገው ድርድር መሰረት 21 ተማሪዎች ተለቀው ነበር። አሁን ደግሞ 82 ተለቀዋል። ሶስት የቺፖክ ሴቶች ከአንድ ዓመት በላይ ለሆነ ጊዜ ታግተው ከቆዩ በኋላ ለማምለጥ ችለዋል። 57 ደግሞ በተጠለፉበት ዕለት አምልጠዋል። እስካሁን ባለው ጊዜ ከቺፖክ ሴቶች 113 የሚሆኑት አልተገኙም ይላል አፍሪካ ኒውስ ድረገጽ ላይ የወጣው ጽሑፍ። ተማሪዎቹ ባለፈው ቅዳሜ ከተለቀቁበት ጊዜ አንስቶ በመንግስት እጅ ነው ያሉት። ልጆቹ በሕክምና ምርመራ ላይ ባሉበት ጊዜም እንኳን ቢሆን ቤተሰቦቻቸው ሄደው ሊያዩቸው እንደሚችሉ፣ ልጆቹ ራሳቸው ቢሆኑ ከፈለጉ ቤተሰቦቻቸውን ጠይቀው ለመመለስ እንደሚችሉ የሴቶች ጉዳይ ሚኒስትሯ ጠቁመዋል። ቤተሰቦቿ ጋር ለመሄድ የጠየቀች አንዲት ተማሪ እንደሄደችና ለሁለት ሳምንታት ቆይታ እንደምትመለስ አይሻ አል ሀሰን መግለጻቸውን ዘገባ አውስቷል። እዚህ ያሉት በግዴታ ሳይሆን በፍላጎታቸው ነው ሲሉ ሚኒስትሯ መግለጻቸውን ጽሑፉ ጠቁሟል። ልጆቻቸው የተጠለፉባቸው ቤተሰቦች ተወካይ ያኩቡ እንኬኪ፣ እኛ ቅድሚያ የምንሰጠው ለጤንነታቸውና ለደህንነታቸው በመሆኑ ልጆቻችን የመልሶ መቋቋም ፕሮግራም ቢደረግላቸው አይከፋንም ማለታቸውን አፍሪካ ኒውስ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ልጆቹን ሄደው ያነጋገሩት እንኬኪ በደህና ጤንነትና መንፈስ እንደሚገኙ ጠቁመዋል። የሰማንያ ሁለቱ ልጆች ምስሎች ቤተሰቦቻቸውና የአካባቢው ነዋሪዎች እንዲለዩቸው ተብሎ ወደ ቺፖክ ከተማ እንደተላከ ይህን ማድረግ ያስፈልገውም ባለፈው ዓመት በተገኘችው ከቺቦክ ከተጠለፉት ልጆች አንዷ ናት በተባለችው ልጅ ላይ ጥርጣሬ ተፈጥሮ ስለነበረ እንደሆነ ዘገባ አውስቷል። እስላማዊ መንግሥት ነኝ ለሚለው ቡድን ታማኝነቱን የገለጸው ቦኮ ሃራም ከ8 ዓመታት በፊት እንቅስቃሴ ከጀመረበት ጊዜ አንስቶ ቢያንስ ለሃያ ሺህ ሰዎች ማለቅ ምክንያት ሆነዋል። 2.6 ሚሊዮን የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። የቦኮ ሐራም ዓላማ በሰሜን ናይጀሪያ በሙስሊም የሚገዛ መንግስት መመስረት ነው ሲል አፍሪካ ኒውስ ድረገጽ ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።